በሰው ላይ ይህን ያህል መጨከናቸው በጣም ነው የሚያሳዝን። ቢሆንም ስልክ ያነጋግሮን እንኳን ትንሽ ቢያነጋግሩን ያለውን ችግር እንኳን ብናገራቸውና እያወቀ ዝም ቢሉት ይሻላል። ምንም ችግር የለውም፣ ቢዝነን ይላሉ። ከኛ የዋሰሰው አለ ማለት ነው። ቢዚ ሲባል ከኛ የዋሰሰው አለ። 10 ዓመት 20 ዓመት የተፈረደ የታሰረ ሰው አለ። በሳውዲ አረቢያ ድንበር በህገወጥ መንገድ መግባትን ጨምሮ በተለያዩ ሌሎች ወንጀሎች ጭምር ተፈርዶባቸው ከ10 ዓመት በላይ ጂዛን በሚገኘው የሳውዲ እስር ቤት የሚገኙ ኢትዮጵያውያን ድምጽ ነው። ቁጥራቸው ከአንድ መቶ በላይ እንደሚሆኑ ይናገራሉ። መፈታት ከነበረባቸው ሁለትና ከሁለት ዓመት በላይ የሆናቸውም አሉ። ባለፉት ሁለት ዓመታት ሊያስፈቷቸው የሚችሉ የኢትዮጵያ ኤምባሲ የሥራ ኃላፊዎችን መወትወታቸውንም ሆነ መማፀናቸውን ይገልጻሉ። እስካሁን ግን ሰሚ አላገኙም። አሰፋ አብርሃ ከእስረኞቹ አንዱ ነው። በራሳችን ስታስረናል። ትክክል ነው እና ይህን ግዳታችን ጨርሸናል፣ ሀገራችን መግባት አንችልም። እንደነዚህ አይነት ነገር ነው። እኛ አሁን በጣም የሚያሳዝበን ፍርድ ጨርሸንም አስራ ዓመት ጨርሻለሁ እኔ እራሴ አስራ ሁለተኛ ዓመት እየርኩ ነው። ለምን ሞት አንድ ጊዜ አስር ደቂቃ እንኳን አይፈጀውም። ሞት ተመጠየቅ ፍርዱ የጨረሸ ሰው ካርድ ሞት መውሰድ ያቅታችኋል። አሰፋ እንደሚለው የዛሬ ሁለት ዓመት ለሳዑዲ አረቢያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው የተሾሙት አሚን አብዱል ቃድር እንደመጡ ሰሞን ጂዛን እስር ቤት ተገኝተው አነጋግረዋቸዋል። አይዟችሁም ብለዋቸዋል። ባለፉት ሁለት ዓመታት ግን በቅጡ ያነጋገራቸውም ሆነ የጎበኛቸው የኤምባሲ የስራ ኃላፊ የለም። በቃ ማንም ዲፕሎማሲ የሆነ ሰው መቶ መውሰድ ይችላል ግን አልመጡም። ሜን ሰው የለም። በጣም የቆጨን ይሄ ነው እንጂ ፍርድማ ን ምንም ማድረግ አይቻልም። ባደረግ ስጠት አድርገነው አድርገነው ነው። አንድ እግዚአብሔር ነው የማውቀው ግን ምንም ችግር የለም። ያው ተፈርደናል ምንም ማለት አይደለም። ግን ይሄ ነው የሚቆጨው። የመጨረሻ የሚያሳዝበ ይሄ ነው። የሚመለከታቸው የስራ ኃላፊዎች ተንቀሳቃሽም ሆነ የቢሮ ስልክ ላይ በተደጋጋሚ ቢደውሉም ምላሽ የለም። በጣም ይህን ነገር በጣም አሳስበናል። ና እባካችሁ፣ የምትችሉት ነገር ከሆነ አናጋጉሩልን ሰውዬ። እኛም በስታችን ተጸጽተን ምንም ደግሞ ለራሳችን ተቀይረን ሀገራችን እንቀይራለን ብልን ነው የመጣ ነው እንጂ ሀገር ልናጠፋ ወይንም ደግሞ ሀገር ሌላ ነገር ልናደርግ አደለ የመጣ ነው። እኛ ደግሞ ካለማወቃችን ነው እባክህ የምትችለው ነገር ካለ ትንሽ ለሰውዬ አነጋገርልን። አምባሳደር አሚን አብዱልቃድርም ሆነ የጅዳውን ቆንስላ አምባሳደር ውብሸት ደምሴን በጉዳዩ ላይ ለማነጋገር ያደረኩት ተደጋጋሚ ጥረት አልተሳካም። ስለሽብሩ ለዶቸቨሌ ሪያድ